ተከታዮም ከዚሁ ሰሞነኛ ሁኔታ ጋር የተያያዘ ነው። ከአማራ ብሔራዊ ንቅናቄ አብን ሊቀመንበር ዶክተር ደሳለኝ ጫኔ ጓር የተካሄደ ቃለ ምልልስ ነው። ቃለ ምልልሱን ያደረገው ደግሞ ባልደረባ ያሉ ላከበደ አዲሱ አመሰግናለሁ። አሁን በተለያዩ ዘገባዎቻችን እንደተወሳው የአማራ ክልል ፕሬዚዳንት ዶክተር አምባቸው መኮንንና ጠቅላይ ታማዦር ሽሙን ጀኔራል ሳረ መኮንንን ጨምሮ አምስት ከፍተኛ የመንግስት ባለሥልጣናት በተገደሉበት የቅዳሜው ድንገት ዙሪያ ባጠነጠነ ውይይት ቀደም ብለህ ያስተዋወቅካቸው የአማራ ብሔራዊ ንቅናቄ ወይም በምህፃረ ቃሉ አብን ሊቀመንበር ዶክተር ደሳለኝ ጫኔ አስደንጋጩን ዜና የሰሙበትን ሁኔታ አስመልክቶ የሰጡትን አስተያየት በማስቀደም እንጀምራለን። ዜናውን የሰማ ነው ታላቅ ሐዘንና ልብ መድማት ነው። እጅግ በጣም የሚያሳዝን የአማራን ህዝብ ያስከፋ። በአራቱም ወንድሞቻችን ህልፈት በጣም በከፍተኛ ሁኔታ ነው ያዘን። ነው እና የእነሱ የግለሰቦች ሞት ብቻ ሳይሆን፣ በአማራ ህዝብ ላይ የደረሰ ትልቅ አደጋ፣ በአማራ ህዝብ ላይ የደረሰ ትልቅ ሀዘን ነበር። የሰማ ነው ዜና አራት የአመራር አባሎች አንድነት የሰጣችሁ። ቀደም ብዬ የጠቀስኩት ጋዜጣዊ መግለጫ ላይ ህዝባችን በቀጣይ ምን ማድረግ አለበት ሲሉ ጊዜው ፈታኝ መሆኑን ጠቅሰው የተናገሩትን እናስቀድምና ጥያቄዎችን አስከትላለሁ። ይህ ወቅት በጣም ፈታኝ ወቅት ነው። እንደ ህዝብ አንድነታችን አጠናክረን አንድነታችን አስጠብቀን መንቀሳቀስ ካልቻልና የአማራ ህዝብ በታሪኩ ገጥሞት ማያቅ ችግር ውስጥ ሊገባ የሚችልበት አገራችንም አደጋ ውስጥ ልትገባ የምትችልበት ሁኔታ ሊፈጥር የሚችል እጅግ አደገኛ ክስተት ነው። ስለዚህ መላው ህዝባችን አማራዊ አንድነቱን በማጠናከር አማራዊ አንድነቱ ላይ በማተኮር ከዚህ ችግር እንዴት መውጣት እንችላለን? ህዝባችን ከዚህ ችግር እንዴት መውጣት እችላልና እያንዳንዱ ሰው ለዚህ ችግር መውጣት መፍትሄ በማበርከቱ ዙሪያ ምን ማድረግ እችላለሁ የሚለውን አይቶ እንዲንቀሳቀስ አበክረን ማሳሰብ እንፈልጋለን። ዶክተር ደሳለኝ በዚህ ማሳሰቢያችሁ በታሪክ ገጥሙን የማያውቅ ችግር ውስጥ ልንገባ እንችላለን ያሉት መረጋጋትም ሆነ አካባቢው ደህንነቱ የተጠበቀ እንዲሆን በተጨባጭ ግን ይህን ድንገት ተከትሎ በዚህ አሳሳቢና ውጥረት በነገሰበት ሁኔታ ውስጥ በድርጅታችሁ አብንም ሆነ በዜጎች ምን ሊደረግ ይገባል ይላሉ። በጣም ጥሩ ጥያቄ ነው። አላ አንደኛ አሁን የተከሰተውን ችግር ተከትሎ ሰፊ የሚናፈሱ አልዋንታዎች አሉ። የሽብር ወሬዎች አሉ። በተለይ የአማራ ህዝብ፣ እነዚህም ህዝባችን ለማሸበርና ለማወናበድ የሚነሱ የሽብር ወሬዎችን ንቆ አካባቢውን በትኩረት ነጥተው መጠበቅ መቻል አለበት። ይህንን አጋጣሚ ተጠቅመው የአማራን ህዝብ መረበሽ የሚፈልጉ የተለያዩ አይነት እየፈጠሩ በየቀኑ የሚያስወሩት የተለያየ ወሬ ያለና እሱን መጠንቀቅ አንደኛው አስፈላጊ ነገር ነው። ሁለተኛው በተለይ አብን በዚህ ችግር ውስጥ እየተንቀሳቀሰ ያለው በከፍተኛ የሀላፊነት ስሜት ነው። ስለዚህ የአዴታና የአብን መዋቅር በጋራ ተቀናጅቶ የአካባቢውን ሰላም የማስጠበቅ የማስከበር ስራ ላይ እንሰማራለን። አባላቶቻችን፣ ደጋፊዎቻችን፣ በየደረጃው ያሉ አመራሮች የአማራን ህዝብ ሰላም በማስከበር ረገድ ከክልሉ መንግስት አመራሮች እና በየደረጃው ካሉ የመንግስት መዋቅሮች ጋር ተናበው መስራት አለባቸው የሚል አቅጣጫ አስቀምጠናል። ከኛ በላይ የአማራን ህዝብ ሰላም ማስጠበቅ የሚችል አካል የለም ብለን እናስባለን። ስለዚህ በተቻለን መጠን አካባቢያችን በጥንቃቄ ማየት፣ መከታተል፣ የውጭ አካላት ይህን አጋጣሚ ተጠቅመው ህዝባችን ላይ መከታተል እንዳይፈጥሩ መጠንቀቂያ አስፈልገናል እና በሀላፊነት ሁላችንም መንቀሳቀስ አለብን ብለን እናስባለን። መልካም ቀደም ባለው ጋዜጣዊ መግለጫችሁም በተለይ አሁን የጠቀሱትን ከክልሉ አመራሮች ጋር የመስራትን አስፈላጊነት የጠቀሱበትን ደግሞ እንስማ። ክልላችን ለሚመራው ድርጅት አዴፓና ለክልሉ በሕይወት ላሉ አመራሮች የገጠመን ፈተና ለማለፍ አብን በማንኛውም አጋጣሚ ያለምንም ልዩነት አብሮ ለመስራትና የአማራን ህዝብ በጋራ ለማሻገር ዝግጁ መሆኑን በዚህ አጋጣሚ ማሳሰብ እንፈልጋለን። ዶክተር ደሳለኝ ምናልባትም ገና ከዚህ አሳዛኝ ድንገት ማግስትም ቢሆን ንግግር ተጀምረዋል። የክልሉም አመራር ርዕሰ መስተዳድሩንና ሌሎች ከፍተኛ ኃላፊዎችን ያጡበት ሰዓት ላይ ነው ያሉትና በእነሱስ በኩል መልሶ የመዋቀርና ወዲያውኑ ስለሚደረጉ ስራዎች የመነጋገር እድል ነበራችሁ? ከዚህ ቀደምም ምን ያህል አብራቸው የመስራት እድል እንደነበራችሁ? ልክ ነው። ይህ ክስተት ከተፈጠረ በኋላ ከፍተኛ አመራሮቹን አነጋግረናቸዋል በእኛ በኩል የሕዝባችን ሰላም፣ የሕዝባችን ደህንነት በማስጠበቅ ዙሪያ ያለምንም የሚቀድመ ሁኔታ የሚፈለግብን እና የሚጠበቀውን ድጋፍ እንደምንሰጣቸው ገልጸን አሁን ያሉበትን እንቅስቃሴ ለመረዳት ሞክረናል። ና በጣም የተረጋጉ ናቸው። መሰራት ያለባቸውን ነገሮች በቅደም ተከተል አስቀምጠው እየተንቀሳቀሱ እንደሆነ፣ የተፈጠረውን የአመራር ክፍተትም ለመሙላት አንዳንድ እርምጃዎችን እየሰሩ እንደሆነ ገልጸውልናል። ነገ የወጣናቸው እርቅ የወንድሞቻችን ቀብር ፈጽመን ከዛ በኋላ ነገ ከሰዓት ወይም ከነገ ወዳ ባለው ጊዜ ተገናኝተን ለመወያየት አስበናል። እንግዲህ እሱን እንጠብቃለን ማለት ነው። ከዚህ በፊት እንግዲህ ከአዴታ ጋር ሶስት መሰረታዊ ነጥቦችን ለይተን በጋራ መስራት አለብን ብለን መግባባት ላይ ደርሰን ነበር። የህዝባችን ሰላምና ደህንነት በጋራ በማስጠበቅ የአማራ ብሔርተኝነትን በጋራ በመጠበቅና በጋራ በማሳደግ እንዲሁም የአማራ ህዝብ ባለፉት አመታት ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ተሳትፎ ተገፍቶ ተገልሎ ስለነበር ህዝባችን ተጠቃሚ የሚሆንባቸውን ጉዳዮች በጋራ የማሰብ በጋራ የማቀብና በቻልነው መጠን ተባብረን እንዲተገበር የማድረግ ስራዎች መስራት አለብን ብለን ነበር። እርግጥ አጭር ጊዜ ነው፣ ግን ደግሞ በሁለቱም ድርጅቶች በኩል ተደራራቢ የስራ ጫና ስለነበር አንዳንድ ውጤቶች ያን ያክል በጣም ሰፊ የሚባል የጋራ ስራ አልሰራንም። በዛ ደረጃ ነው የሚገለጸው። ግንኙነታችን መልካም፣ በከፍተኛ ኃላፊነት ስለመስራት ተናግረዋል። ቁጥራቸው የበዛ ተከታይ ወጣቶች በክልል ውስጥ አሏችሁ አቅጣጫ ማሳየትን አጣዳፊነት ካላቸው ሁኔታዎች ባሻገር መልካም አመራርን በተለይም ደግሞ በዘላቂነት ሊመጡ ስለሚገቡ ለውጦች የቱን ያህል ተዘጋጅታችኋል? በሌሎች በኩልም ያን አይነት ተመሳሳይ ትኩረት እንዲሰጠው ተጽዕኖ የማድረግ አቅማቸውን ለመጠቀም ይህ ችግር ጊዜያዊ ችግር ነው። የአማራ ሕዝብ ችግር ማያበግረው ሕዝብ ነው። አጭር ጊዜ ከዚህ ችግር አገግመን መውጣት እንደምንችል ግልጽ ነው። ከዛ በላይ ግን አስፈላጊው ነገር በዘላቂነት የአማራን ህዝብ ጥቅም እንዴት ማስከበር እንችላለን፣ ኢትዮጵያን ወደ ተሻለ ዲሞክራሲ በመምራት ረገድ የአማራን ህዝብ አበርክቶ እንዴት ማሳደግ እንችላለን፣ በኢትዮጵያ ፖለቲካ ውስጥ አማራ ወሳኝ ድርሻ እንዲኖረው ለማድረግ እንዴት መስራት እንችላለን፣ በሚለው ዙሪያ በቀጣይ ለመነጋገር እና በጋራ ለመስራት ሁሌም አብን ዝግጁ መሆኑን በተለያዩ ሚዲያ አማራጮች ስንገልጽ ነበርና ዞሮ ዞሮ አብን ወደ ትግል የገባበት መሰረታዊ ዓላማ ስልጣን ፍለጋ ወይም ሌላ ነገር ሳይሆን የአማራን ህዝብ ጥቅሞች ለማስከበር። በዛ አንጻር እንግዲህ አብረን መስራቱ አስፈላጊ ብቻ ሳይሆን ግዴታም ነው። ለሱ ደግሞ በቻልነው መጠን እኛ ተነሳሽነቱን ወስደን ለመንቀሳቀስ ዝግጁ መሆናችንን መግለጽ እፈልጋለሁ። መልካም። ዶክተር ደሳለኝ ይበልጡን በወጣቶች የሚደረጉ እንቅስቃሴዎች በሀገሪቱ የተለያዩ ክፍሎች እየታዩትን፣ በሌላ በኩል ደግሞ የስራ እድል ያላገኘ ቁጥሩ የበዛ ወጣት ባለበት ሀገር እንዲህ ያለ ውጥረት የነገሰበት ሁኔታ ሲፈጠር ቀድሞ የነበሩ ሁኔታዎች ወደ ተባባሰ ሊያመሩ የመቻላቸው እድል የታመነ ነውና ከዛ አንጻር አንዳንዴ ከዚህ ቀደም ታይቶ በማይታወቅ ሁኔታ ዘውግን የለየ ጥቃት በተደጋጋሚ የተሰነዘረበት፣ ግጭቶች የተበራከቱበት ጊዜ ላይ እንደመሆናችን እናንተ በምትንቀሳቀሱበት የአማራ ክልል ብቻ ሳይሆን በሌሎች ክልሎችም ያሉ ወጣቶችና ወጣቶች የሚመሯቸው ድርጅቶች የሁሉንም ዘላቂ ጠቀም በሚመለከት መስራት የሚያችሉ ሁኔታዎች ላይ ይህን የከፋ አጋጣሚ ወደ መልካም የመቀየር እድልም ሊኖር ይችላል ተብሎ ይታሰባልና ምን አይነት ጠንከር ያለ አማራጭ መውሰድ ይቻላል ብላችሁ ትገምታላችሁ? ልክ ነው። አሁን ኢትዮጵያ ውስጥ ላለው የፖለቲካ ድቀት፣ የፖለቲካ ክራይሲስ በከፍተኛ ሁኔታ አስተዋጽኦ እያደረገ ያለው የማህበራዊ ኢኮኖሚያዊ ችግሮች መንግስት መፍትሄ መስጠት አለመቻሉ፣ ኢኮኖሚ በከፍተኛ ሁኔታ የተዳከመ መሆኑን፣ ስትራክቸራል ችግሮች መኖሩና ከዚህም ውስጥ በተለይ ከፍተኛ የሆነ የወጣት ስራ አጥ መኖሩ የፖለቲካውን ሁኔታ ያልተረጋጋ እንዲሆን ያደርገዋል። በዚህ ረገድ ይህ ፈተና በአማራ ክልል ብቻ ሳይሆን በመላው ኢትዮጵያ ያለ ችግር ነው። ሀገሪቱ ፖለቲካ ውስጥ መፍትሄ ለማምጣት ደግሞ በአማራ ብቻ የታጠረ አድማስ ስለሌለም ከሌሎች ለአማራ ህዝብ በጎ አስተሳሰብ ካላቸው በኢትዮጵያ አንድነትም ዙሪያ ጥያቄ ከሌላቸው ድርጅቶች ጋር ተቀራርበን እየተነጋገርን ነው። ይህ ችግር መፈጠሩ እንጂ በቀጣይ ሳምንታት አስበናቸው የነበሩ ይፋ ልናደርጋቸው እየሞከር ነው የነበሩ ግንኙነቶች ነበሩ። ዞሮ ዞሮ ምንድን ነው እኛ እምነት ጠንካራ አማራ አደረጃጀት ተያዝን በኋላ አማራ የመደራደር አቅሙን አሳድጎ ከሌሎች መሰል ድርጅቶች ጋር በመነጋገር ከአማራ ሕዝብ ጥቅም ገዘር ለኢትዮጵያን ማበርከት ያለብን አስተዋጽኦ አለን እና በዛ በኩል ከሌሎች ድርጅቶች ጋር ኮንስትራክቲቭ በሆነ መንገድ መነጋገር አለብን። በትብብር የሚንከራባቸውንም ማመር ናቸው ነገሮች አሉ። ወደፊት ነገሮች ተረጋግተው ውጤት ሲያስመዘግቡ እሱን ይፋ ልናደርገ ይሆናል ማለት ነው። ሊጠቅሱልን ይችላሉ። ይህ ጅምር ሌሎችንም እንዲያነቃቃ በተጓዳኙም ከእናንተ ጋር የመስራት እድል ያላቸው በውጥን ደረጃም ቢሆን ያን አይነት ሀሳብ ያላቸው ከጥላቻ ሀሳቦች ይልቅ አብሮ በመኖር ሊገኙ ወደሚችሉ ጥቅሞች ማምራት የሚችልበት ሁኔታ ላይ በዚህ ሰዓት የሚከታተሉን አድማጮች ጭምር እንዲነጋገሩ ሊጠቅሱልን ይችላሉ። ከየትኞቹ መሳ ለመሳ ልትነጋገሩ ከሚችሏቸው ወገኖች ጋር ግንኙነት መፍጠር አስባችኋል ወይም ጀምራችኋል? ጀምር ናቸው ውይይቶች ከትግራይ ከኦሮሞ እና ከሶማሊ ድርጅቶች ጋር ስማቸውን አሁን መጥቀሱ አስፈላጊ አይደለም። ከእነሱ ጋር የጀመርናቸው ኢንጌጅመንቶች አሉ። ከዛ በዘለን ለአማራ ሕዝብ ጥሩ የሚያስቡ የህብረ ብሔራዊ ድርጅቶችም ጋር የጀማመር ናቸው ውይይቶች አሉ። እነሱን እንግዲህ ከምርጫ በፊት ምናልባት በተሻለ ደረጃ ኢህአዴግን ተገዳዳሪ ሆነን መውጣት የምንችልበትን አቅጣጫ አስቀምጠን እሱ እየተራ ነው ወደፊት የምንገልጻቸው ነው የሚሆነው። ፍሬ ሻፈሪ መልካም። ዶክተር ደሳለኝ ጫኔ የአማራ ብሔራዊ ንቅናቄ አብን ሊቀመንበር፣ ለጊዜው አመሰግናለሁ። እግዜር ይስጥልኝ። እግዜር ይስጥልኛል። በጣም አመሰግናለሁ።